ጤና ይስጥልን ክቡራንና ክቡራት አድማጮች እንደምን አምሽታቸዋል። ይህ ከሰኞ እስካር በየዕለቱ ከምሽቱ አንድ እስከ 1 አንድ ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡ ሚያዝያ 21 2007 ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። የማስተናግዳችሁ አዲሱ አበበነኝ ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና ዜና ከአሉላ ቀበደ ቀን አስጥልኝ እንደምናመሻችሁ የተባበሩት መንግስታት ለቅዳሜው የኔፓል እጅግ የበረታ የመሬት መንቀጥቀጥ ሰለባዎች ዛሬ ምግብና መድኃኒት ማከፋፈል መጀመሩን አስታወቀ። በአደጋው የሞቱት ሰዎች ቁጥር ከአምስት ሺህ በላይ እንደሆነም ተገልጧል። የዓለም ምግብ ፕሮግራም በጎርካ አካባቢ የያዘው የነፍስ አድን ጥረት የኔፓል ባለስልጣናት ለተጎጂዎቹ ምግብ ውሃና መጠለያ በማቅረብ ሁኔታውን ለማሻሻል ከያዙት መረባረብ ጋርም ገጥመዋል። ይህ በእንዲህ እንዳለ አሳሽ ጓዶች በመሬት ነውጡ ከፈራረሱ ህንጻዎችና መንገዶች ስር የተቀበሉትን ለማውጣት ዛሬም ጥረታቸውን ቀጥለዋል። ትላንት ማታ የፈረንሳይ እርዳታ ሰጪ ሰራተኞች ከአትማንዱ ከተማ ውስጥ አንድ የመኖሪያ ቤቱ በላዩ ላይ ተደርምሶ ለሰማኒያ ሰዓታት ከቆየ በኋላ በህይወት የተረፈ ሰው ለማውጣት ችለዋል። የአሜሪካ ድምፁ ዘጋቢ ስቲቭ ሄርማን የሳንኩ ከተማ ነዋሪዎች ምግብና የመጠጥ ውሃ ማግኘት መቻላቸውን፣ ያም ሆኖ እርዳታው ቀደም ሲል ቢደርሳቸው ይመኙ እንደነበሩ ገልጸውለታል። በዋሽንግተን የአንድ ሳምንት ጉብኝታቸውን የቀጠሉት የጃፓኑ ጠቅላይ ሚኒስትር ሽንዞ አቤ ብዙም ያልተለመደውን በዩናይት ስቴትስ ኮንግሬስ ፊት ንግግር የማድረግ ክብር ይሰጣቸዋል። ትናንት ማታም ለክብራቸው በዋይት ሀውስ ቤተ መንግስት ደማቅ የራት ግብዣ ተደርጎላቸዋል። ፕሬዚዳንት ባራክ ኦባማ በቤተመንግስቱ የተቀበሏቸውም የጃፓን ባህላዊ ግጥም በሆነው በሀይኩ ሲሆን ለጤናችን ሲሉ ያጋጯቸው ብርጭቆች የተሞሉት ደግሞ በሻምፓኝ ሳይሆን ከሩዝ በሚሰራውና ሳኬ በሚባለው የአልኮል መጠጥ መሆኑ ተመልክተዋል። ኢንዶኔዥያ ሰባቱን ባዕዳን ዜጎች ጭምር በአደንዛዥ እጽ ማስተላለፍ ወንጀል ተከሰው የተፈረደባቸውን ስምንት እስረኞች በሞት ቀጣች። እርምጃው የበርካታ አገሮችን ውግዘት አስከትሏል። በአገሪቱ ጠቅላይ አቃቢ ሕግ በመሐመድ ፕራይሴቶ መግለጫ መሰረት እስረኞቹ ቅጣቱ የተፈጸመባቸውን በጥይት ተደብድበው እንዲሞቱ ነው። በመንግስቱ የተወሰደው ይህ እርምጃም አገሪቱን ከአደንዛዥ እጽ አደጋ ለመከላከል አስፈላጊ በመሆኑ ነው ብለዋል። በእርሽና በእርሽና መቅጣት አስደሳች ነገር አይደለም። አገሪቱን ከአደንዛዥ እጽ አደጋ ለመከላከል ግን መፈጸም ነበረበት ሲሉም የአገሪቱ ጠቅላይ አቃቢ ሕግ በሞሐመድ ፕራይሴቶ አክለዋል። ዛሬ በሞት የተቀጡት አራት ናይጄሪያውያን፣ ሁለት የአውስትራሊያ ዜጎች፣ አንድ ብራዚላዊና ሌላ አንድ ኢንዶኔዥያዊ መሆናቸው ተገልጧል። የሳውዲ አረቢያው ንጉስ ሳልማን ቢል አብዱላ አዚዝ ዛሬ በካቢኔያቸው ዋና ዋና የስልጣን መንበሮች ሽግሽግ አደረጉ። የቀድሞ መከላከያ ሚኒስቴር የወንድማቸው ልጅ ሙሐመድ ቢን ናይፍ አዲሱ ልዑል አልጋወራሽ ሆነዋል። አዲሱ ሹመት ንጉስ ሳልማን የቀድሞውን የሳውዲ አረቢያ ንጉስ አብዱላን ሞት ተከትሎ ባለፈው ጥር ወር በትረ መንግስቱን በወረሱበት ወቅት ነበረ ከአባታቸው የሚወለዱትን ወንድማቸው ሙቅሪን የልዑል አልጋ ወራሽነቱን መንበር የተረከቡት። ዛሬ ንጉሱ ይፋ ባደረጉት ሌላ ተያዥ ውሳኔያቸው በዩናይትድ ስቴትስ የሳውዲውን አምባሳደር አዴል አልጁቤርን የረዥም ዘመን ዲፕሎማቱን ሳውድ አልፋ ይሳልን እንዲተኩ አዲሱ የአገሪቱ ውጭ ጉዳይ ሚኒስትር አድርገው ሾመዋቸዋል። የንጉሱ ልጅ የ30 አመቱ ልዑል ሞሐመድ ቢን ሳልማንም አዲሱ ምክትል አልጋወራሽ ሆኖ ተሾመዋል። አድማጮች የሰዓቱ ወሬዎች እነኙ ነበሩ። ከምሽቱ ሰዓት ላይ መልሰን እንገናኛለን። መልካም። አሉላን፣ ለዜናው አመሰግናለሁ። ከአንድ 15 ደቂቃ በኋላ በሐኪሙን የጠይቁ ተመልሶ ይመጣል። እሱ እንዳለው በሶስት ሰዓትም ሰፋ ያለ ዜና ቅንብር አለው። ሰሞኑን ለኢትዮጵያውያን ከባድ ሀዘን ነው። በኢትዮጵያም ከኢትዮጵያ ውጭ ይላሉ። ምክንያቱ ደግሞ አመፀኛውና አሸባሪው አይሲስ ባለፈው ሚያዝያ 11 2007 አንገታቸውን በካራ የቀላቸውን ኢትዮጵያውያን በማሰብ የተካሄደ አሁንም እየተካሄደ ያለ የሱባኤ እንዲሁም የሀዘን ስነስርዓት ነው። ይህ ሁኔታ ያሳዘናቸውና ያስቆጣቸው ኢትዮጵያውያን ሰሞኑን የተለያዩ ፕሮግራሞች አካሂደዋል ገናም ይቀጥላል በኢትዮጵያውያኑ የክርስትናውም ሆነ የእስልምና ሃይማኖት ምዕመናን በተናጠልም በጋራም ተሰባስበው ነው ዝግጅታቸውን ያቀረቡት ባልደረባችን ሰለሞን አባተ ነው በየቦታው እየተገኘ የዘገበው ዝግጅቱን ትናንት ሰኞ ከትናንት ወዲያ ሰኞ እና ትላንት ማክሰኞ አቅርቧል። ከዚያ በፊት ግን አንድ አጠር ያለ ማስተካከያ ያለኝ በሰኞ ዝግጅት በዲሲው ደብረ ምሕረት ቅዱስ ሚካኤል ካቴድራል ወደ 17 አብያተ ክርስቲያናት በአንድነት መገኘታቸውና መጸለያቸው ሲዘረዘር አንድ ያልተጠቀሰ ቤተ ክርስቲያን ነበር። የዲሲው መካነ ሰላም ቅዱስ እራኤል። በዚህ መሰረት እሁድ የተሰባሰቡት 18 ናቸው ማለት ነው። በነገራችን ላይ በእሁዱ ስብስብ ህዝቡ በችግር ለሚገኙና ከሞት ለተረፉ ኢትዮጵያውያን በሊቢያም ሆነ በደቡብ አፍሪካ ለሚገኙ 7000 ዶላር ማሰብሰቡ እዚያው ለህዝቡ ተገልጧል። አሁን ሰለሞን ወደ አዘጋጀው ቅንብር ሊቃውንቱ የካህናቱና የዲያቆናቱ ጸሎተ ፍትሐት የመዘምራኑ ዝማሬ የምእመናኑ እምባና ጩኸት የተደባለቁበት ሰሞን ነው አሁን እያሳለፍን ያለ ነው የኒው ዮርኳ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን አስተዳዳሪ ከሆኑት መላከ ገነት ገዛኸኝ ክርስቶስ ሚስባክ ነው። ቀንጨባ አድርጌ ያሰማኋችሁ ትርጉሙ እንግዲህ በእውነት ስለሱ ይገድሉናል ወይም ደግሞ ተገደልን እንደሚታረዱ በጎች ሆን። አምላካችን ሆይ ምን ነው ንቃ እንጂ፣ ቀና ብለህ ይህን እንጂ አድንን እንጂ አንተን የምታድነን ለምን ትተኛለህ? ነቃ ብለህ ይህን ተመልከተን እንጂ እንደ በግ ስንታረድ እያየህ የሚል ነው። መዝሙረ ዳዊት ለሰማዕታት የሚሰበኩ ምስባክ ነው። እንግዲህ በቤተ ክርስቲያናችን መላከ ገነት ገዛኸኝን ዛሬ ደውዬ አግኝቻቸው ነበር። ሰሞኑን ስላሏቸው እንቅስቃሴዎች አጫውተውኛል። ኒውዮርክ በሚገኘው የጽዮን ተማርያም ቤተ ክርስቲያን ህዝቡን፣ ክርስቲያኑን በማሰባሰብ በትራይ ስቴት የሚገኙት ኢትዮጵያውያንን በማሰባሰብ ጸሎተ ፍትሐት አድርገናል በተሰውት ወገኖቻችን ሰማዕታት። ይሄ ተከናውነ። እንግዲህ ቅዳሜ ከሰዓት በኋላ ነበረ የመጣው ህዝበ ክርስቲያን ምችን በልቅሶ ይሄ ነው የማይባል ሀዘን ውስጥ የተዋለ ኢትዮጵያዊ ስለነበረ ሁሉም በተቻለ መጠን እየተነሳ ሀዘኑን እንዲገልጽ እድል ሰጥተናል። ሰውም እውነት ሀገሩ ያለው ናፍቆት፣ ስለወገኖቹ ያለው ፍቅር በሚገባ ገልጸዋል። በተለይም ደግሞ እንዲህ አይነት አሰቃቂ ፍርድ የነዘው ምንም ምክንያት የሌለው አገዳደል ወገኖቻችን ሲታረዱ፣ በእሳት ሲቃጠሉ በተለያዩ የሚዲያ አካሎች በማየታችን እናዝናለን። በጣም በጣም ይሄን የማይወጣ ሀዘን ነው በማለት ያለውን ስሜት ገልጿል። ያንን ያደረግነው ነው እንግዲህ ቅዳሜ ዕለት ማለት ነው። በዚህም ትምስዋያ ቡድን በመገናኘት እንደዚህ ቅታሴው በኋላ ቅታት አድርገናል። የህሊና ጥረትም አድርገን ትንሽ ግብረ ሰላም የሚል ድርጅት ስለነበረን ላይ በተን በሀገራችን ልማድ እና ሕግ መሰረት ያው እንደዚሁ አስበታቸዋል በጸሎታችን። ከዛ በኋላ ግን ይህ ደግሞ አሁን ዛሬ ይህ ደግሞ ማታ በዚህ ሀገር አቆጣጠር ከሲክስ ጀምሮ እስከ ናይን ፒኤም ከምሽቱ አስራ ሁለት ሰዓት እስከ ሶስት ሰዓት ማለት ነው። ልክ ነው በኢትዮጵያ አቆጣጠር ልክ ነው። ያ እንግዲህ በታይም ስኩዌር ይሄ እንግዲህ ማንሃተን ከተማ ታይም ስኩዌር የሚባል አደባባይ ለመሰባሰብ እንግዲህ ጥሪ አድርገናል። ዛሬ የማክሰኞ ከሰዓት በኋላ ህዝቡ እንዲሰባሰብ፣ በታይ ስቴት ያለው ኒውጀርሲ፣ ኮነቲከት፣ ኒውዮርክ አካባቢ በሎንግ አይላንድ ያለው ሁሉ እንዲሰባሰብ ጥሪ አድርገናል። ምንድን ነው ሀሳባችሁ? የዛሬው የታይም ስኩዌር ስብሰባ ያልሰማ እንዲሰማ፣ መኖራችንም ደግሞ እንዲያውቅ በተለይም ደግሞ ዩኤን ያለበት ነገር ስለሆነ የውጭ ሀገር ሰዎች እንዲያዩት እንዲሰሙት ሮሮ ለማሰማት ነው። እግዚአብሔር የሚገባውን ጥሎት አድርገናል። እንደሚሰማን አንጠራጠርም። ሆኖም ደግሞ የዓለም ሕዝብ መኖራችን እንዲያውቅ፣ ወገን አላቸው፣ ዘመድ አላቸው። እንደዚህ ዝም ብለው ከአራዊት በታች ከሆነ ሁኔታ መገደል የለባቸው ወገኖቻችን ናቸው። የሚያኮራ ሀገር ያላቸው የሚያኮራ ባህልና ሃይማኖት ያላቸው ናቸው። እና ይሄ ድርጊት በጣም እናወግዘዋለን። ይህንን የፈጸሙ ተግባር አካላትም ተገቢውን ፍርድ እንዲሰጣቸው እንግዲህ ሮሮ ለማሰማት ነው። ያለን እንግዲህ ጩኸት እግዚአብሔር እዚህ ደግሞ በዚህ ሀገር ያለው የመንግስት አካል ደግሞ እንዲያዳምጥና እንዲሰማ ለማለት በዚሁ የኒውዮርክ ስነ ስርዓት ላይ የካቶሊካዊት ቤተ ክርስቲያን ሊቀጳጳስ አቡነ ፍራንሲስ ከቫቲካን ወደ አሜሪካ ከመልእክት ጋር የሸኟቸው የሶሪያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስም እንደሚገኙ መላከ ገነት ገዛኸኝ ነግረውኛል። በምዕራብ ዩናይትድ ስቴትሷ ዋሽንግተን ግዛት የሲያትል ከተማና አካባቢዋ ኢትዮጵያውያንና ትውልደ ኢትዮጵያ ከትናንት በስቲያ ተሰብስበው ነበር። በሲያትል የደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ቀሲስ ፋሲል አስረስን አነጋግሬያለሁ። በዚህ በሲያትል የምንገኝ ኢትዮጵያውያን በሙሉ ማለት እችላለሁ። በቤተ ክርስቲያን ጥላ ተጠልለው አገልግሎት የሚሰጡ ማህበራት በአንድ ላይ በመሆን ነበር ያዘጋጀነው። በእውነት በዚህ ተፈጸመው ድርጊት ያላዘነ ያላለቀሰ ማንም የለም። ከዝግጅቱ ጀምሮ ምዕመናን ምንድን ነው ልናደርግ የሚገባን? ምሩን፣ ስራ እንድንሰራ አድርጉን። ከሁሉም በላይ ደግሞ ሰማዕታቱ በሃይማኖታቸው የሚገባቸውን የክፍር አክሊል ተቀዳጅተዋል። ስለ እነሱ አናለቅስም። እነሱ ስለ እኛ የሚጸልዩ ሆነዋል። አሁን እኛ ስለ እነሱ አይደለም የምንጸልየው ስለ ራሳችንና ስለ ቀሪዎቹ ነው፣ በማለት ሁሉም በአንድ ላይ በመተባበር በአንድ አዳራሽ ከአንድ ሺህ ሰው በላይ የተገኘበት በትላንትና ዕለት በለቅሶ በደስታ ሁለቱም የተቀላቀለ አገልግሎት የተፈጸመበት ትልቅ በዓል ነው ያከበር ነው። ታዳሚው የሁሉም እምነት ተከታይ እንደነበሩ አረጋግጠናል። ከክርስትናውም ከእስልምናውም የተገኙ አሉ። በሰሜን አሜሪካ የወንጌላውያን አብያተ ክርስቲያን ህብረት ዳይሬክተርን ፓስተር ግዛው ዳኘ ደርሰህንም ዛሬም አግኝቻቸው ነበር። ታሪኩ አሳዛኝ በጣም ደግሞ አስደንጋጭ ነው። እንግዲህ የተሰጠን እንደ ቤተ ክርስቲያን እንደ እግዚአብሔር ህዝብ ትልቁ መሳሪያችን ሁሉን ወደሚችል አምላክ ኢራቅ ጉዳዮቻችንን ይዘን መቅረብ ነውና በሳውዝ አፍሪካ፣ የመን፣ በሊቢያ የታረዱ ወገኖቻችን ሌሎች ሌሎችም አካባቢዎች የተፈጠሩ ችግሮችን በደንብ አድርገን ዘርዝረን ጠቅሰን ለአብያተ ክርስቲያናት ከኛ ጋር ላሉት ኢትዮጵያ አብያተ ክርስቲያናት ህብረት ለአንዳንድ ኤርትራ ቤተክርስቲያንም ለሚቀርቡ ማለት ነው ይህንን ጉዳይ ይዘው በእግዚአብሔር ፊት በጾምና በጸሎት እንዲቀርቡ መልእክት አስተላልፈናል። ከዚያ በኋላ ወዲያውኑ የተወሰዱ እርምጃዎች ነበሩ። ለምሳሌ ትላንትና ተደውሎ የተነገረኝ የሎስ አንጀለስ ኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን መልእክቱን ካስተላለፉ በኋላ ህዝበ ክርስቲያኑ በእግዚአብሔር ፊት በግንባሩ ውድቆ እንዳለቀሰ እንዳዘነ፣ ሀዘኑን እንደገለጠና ከዚያም በላይ ደግሞ የገንዘብ እርዳታ ለማድረግ እርምጃ መወሰድ እንደተጀመረ ይህንን የቤተ ክርስቲያኒቱ መሪ ዶክተር ሀይሉ ቸርነት በስልክ ልክ ገልጦልኝ፣ ይሄ ነገር ደግሞ በየቦታው እየቀጠለ ነው። በኢሜይልም ትናንትና እንዳገኘሁት ደብዳቤው ደርሶናል። በጣም አዝነናል። ቤተክርስቲያን አባላትን ሁሉ ለጸሎት ጋብዘን እየጸለይንበት ነው ብለው ነግረውኛልና እና ይህ ነው ባጭሩ እየሆነ ያለው። እንግዲህ የጸሎቱ መልስ የተወሰደው እርምጃ ከጊዜ ወደ ጊዜ ሪፖርቱ ይደርሰናል ማለት ነው። ለጊዜው በድንጋጤም ቢሆን መወሰድ የሚገባ እርምጃ አንዱ ጸሎት ነው። ሁለተኛው ደግሞ በሚቻለው መንገድ ሁሉ የተጎዳውን ሕዝብ በየት ገንዘቡ መድረስ እንደሚቻል ባይታወቅም፣ ለጊዜው ገንዘቡ ተሰብስቦ በቀይ መስቀል ይሁን በሌላ ምንጭ ገንዘቡ ለተጎዳው ሕዝብ እርዳታ ለሚያስፈልግ የሚያደርገው ህዝብ እንደሚላክ ይህንም ጭምር ተነግሮናልና እንዲታወቅ ማለት ነው። እግዚአብሔር ህዝባችንን ይህንን አሁን በዓለም ሁሉ ላይ የመጣ ያለውን ነገር እንዲለውጥ የህዝበ ክርስቲያን ሁሉ ጸሎት እንዲሆን እንዲተላለፍልን ጠይቃለሁ። ዋሽንግተን ዲሲ ላይ ከተካሄዱት ስነ ስርአቶች በአንደኛው በደብረ ምሕረት ቅዱስ ሚካኤል በተዘጋጀው ስነ ስርአት ላይ ሊቢያ ውስጥ እስር ቤት ውስጥ ከሚገኙ ኢትዮጵያውያን ጋር ቀጥተኛ የስልክ ውይይት ተደርጎ ምእመናኑ አዳምጠዋል። እንግዲህ ጥራትን ባይኖረው እንዴት ሰሙት ነው። ግማሾቹ ተደብቀው ነው ያሉት፣ የሚበላ የሚጠጣ የለት ቀነ ጊዜያቸው ነው የሚጠብቁት። ሌሎቹ ደግሞ ታስረው በስር ላይ ነው ያሉት። መንግሥት ካለ የሚያወጣን ካለ ልንድን እንችላለን ነው ያሉ ሊቀ ሕሩያን ከፈለኙ ወልደ ጊዮርጊስ። የኢትዮጵያ መንግሥት የዲፕሎማሲውንና ሁኔታዎቹን የማመቻቸቱን ስራ እንዲሰራ ሰው መላክ ካለበትም እንዲላክ ጠይቀው፣ ካስፈለገም ወጪውን ቤተ ክርስቲያን እንደምትሸፍን ተናግረዋል። በየትምህርቱ ጣልቃ የተስፋ መልእክቶችም ተሰምተዋል። በዋሽንግተን ዲሲዋ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ከተደመጡት መልእክቶች አንዱን እነሆ Çevirilen: Tanrı şemina el, Müslüman kütüp eliyan, Hristiyan odun açıcı o, Behiye otu andlayan oğlum, Amun bemoz andlayim, yarulmam. Bugün Müslüman uçur, oradınsız, uçur

ካለፈው ሳምንት የዋሽንግተን ዲሲ ክንዋኔዎች መካከል ግዙፍ የተባለ የሻማ ማብራት ሥነ ሥርዓት ይገኝበታል። ሜሊ ተስፋዬ ከተሳታፊዎቹ አንዷ ነበሩ። ዋሽንግተን ሞኑመንት ላይ ተገናኘ። ከአስራ ሁለት ሰዓት እስከ ሶስት ሰዓት ማለት ነው በኛ በኢትዮጵያውያን አቆጣጠር። ጥሪ የተደረገው የዲሲ ወጣቶች ናቸው ጥሪ ያደረጉት። በጣም በጣም ብዙ ህዝብ ነበር። በጣም ኢትዮጵያ ያለው እስኪመስለኝ ድረስ በጣም ብዙ ሰው ነበር። ሁሉ ማለት ትችላለህ፣ ጥቁር ነበር የለበሰው ሰው። ሻማ ይዘን ነበር ሁላችንም። እናዛ ተገናኝተን ወገኖቻችንን፣ ወንድሞቻችንን፣ እህቶቻችንን ሳውዝ አፍሪካ፣ በየመን በተለይም ደግሞ በሊቢያ በዘግናኝ ሁኔታ የታረዱ ወንድሞቻችንን አሰብን። በጸሎት አሰብ ናቸው እና ደግሞ ይህንን ድርጊት እንደምንቃወም ገለጽን በአንድነት። ከዛ ተያይዘን ወደ ዋይት ሀውስ ሄድን። ዋይት ሀውስም እዛ ይህ ገዳይ ክፉ አሰራር እንዲቆም መንግስታት በሙሉ በአንድነት ሆነው ይህንን ክፉ ነገር እንዲያስቆሙና ለሰው ልጆች መብት እንዲጮሁ ጥሪያችንን አቀረብን። እዛም በአንድነት መጨረሻ ላይ ጸለይን። እግዚአብሔር አምላካችን ቁጣውን እንዲያበርድ ምሕረትን እንዲያደርግልን፣ ዘመኑን እንዲያሳጠረው፣ እኛም ጸጋ እንዲያበዛለን፣ ለቤተሰቦቻቸው ለኢትዮጵያ ሕዝብ ለሁላችንም መጽናናትን እንዲሰጠን እግዚአብሔር በአንድነት ጸልየን ተለያየን። የኪነ ጥበብ ሰዎችም አንድ ዜማ አውጥተዋል የቡድኑ አስተባባሪ የሆነውን የራስ ባንዱን ኪቦርዲስት አቀናባሪና የዜማ ደራሲ ዳዊት ቦስኮን አነጋግሬ ያለው አንድ ፕሮግራም አዘጋጅተን ነበረ። ብዙ ሰዎች አይተውታል። በብዙ ተመልካቾች ዘንድ የተወደደ አንድ ክሊፕ ሰርተን ነበረ። በሊቢያ በተለይ ማለት ነው፣ በሳውት አፍሪካ እና በየመን ያየናቸውን ብዙ መከራ በሀገራችን ልጆች የደርሰባቸውን ከይን በደንብ መጥቀስ የሚችል እና የዓለም ህዝብ ይህንን ጉዳይ ደግሞ በደንብ ሁላችንም ድምጻችንን እንድናሰማ እና የሚደርስብንን ጥቃት ለመላው ላለው ህዝብ ማለት ነው ለማስተላለፍ፣ ሁሉንም ባይቻል በጥቂቱ እንደ አርቲስት ማድረግ ያለብንን ነገሮችን ከድሪም ሲም አባል ጋር በመሆን የሀዘን መግለጫችንን የሆነ አንድ ሲንግል ክሊፕ ሰጥተን ነበረ። ዜማውን የሰራሁት እኔ ነኝ። ሙዚቃ ቅንብሩንም የሰራሁት እኔ ነኝ። ዜማውንም የሰራሁበትም ታይም ቢኖር የሊቢያውን ነው የአይሲስ ግድያውን በተመለከተ በዛን ታይም ላይ ልክ እንደተመለከትኩትም የሰራሁትን ያንን ህመሜን ወደ ዜማ ማቀየር ያንን ነገሮችን ማድረግ እንዴት ነው ማስተላለፍ፣ የሚችለው እንዴት ነው የኢትዮጵያ ህዝብ ሊረዳውና የዓለም ህዝብ ደግሞ ይህንን ተገንዝቦ እንዴት ነው ማለት የሚችለው የሚለውን ጥያቄ ለመመለስ በትንሹ ለመመለስ ተሞክራል። ሲዘፍኑ የነበሩትን ሰዎች ሁሉንም በፈቃደኝነት ያለምንም ወደኋላ ያለማቀፍ ደስተኛ ሆነ የተበዛ ፍላጎታቸው የኢትዮጵያዊነትን ደምም ሰጣላቸው። አብረን ቁጭ ብለን እንደዚህ እንደዚህ እንደዚህ ብናደርግ እየተባባል ይህንን አንዱን ክሊፕ ልንሰራ ችለናል። የዘፈኑት ስድስት ልጆች አሉ። አንደኛ ህብስት ጠሩነ፣ ጌራ አዲስ፣ ነካ ጥበብ ብርሃኑ ተዘራ፣ መስፍን በቀለ፣ ኢትዮማን በከተጠሙ ትንሹ ቴዲያፎ በሚባለውለች ከሴቶች ሌላም በኳይር የረዳችን ግጥሙን የጻፈችው ሰላማዊት አበባየው ትባላለች። ሰላማዊት አበባየውና ማሩ ይባላሉ። ያንን ግጥም የጻፉልኝ ማለት ነው። ክሊፑን ደግሞ ሰራ ነው ከድሪም ቲም የስነ ጥበባት ግሩፕ የሚባላለ ከእነሱ ጋር ሆነን ይህንን ሀሳቦችን ብንሰራችን የሁሉም ጥያቄ ህብረት፣ አንድነት፣ ሰላም ጨርሶ ሳይዘነጉ እንደ ውትወታ እየተነሱ ያሉ መልእክቶችና ጥሪዎች ናቸው። በዚህ ጉዳይ ላይ ሰሞኑን እንመለስበታለን። አሉላ ከበደ ወደሚያቀርበው ሐኪሜን የጠይቁ እናልፋለን። ሐኪሙን ይጠይቁ ለምሽቱ በህክምናው ቋንቋ በእንግሊዝኛ አርትራይትስ በመባል በሚታወቀው የመገጣጠሚያ ህመም ዙሪያ ያተኩራል። እንግዳችን ዶክተር ሞገስ ሲሳይ ናቸው። ዶክተር ሞገስ ሲሳይ በቅድሚያ ለጊዜው ከአድማጮች ለደረሱን በተለይ በመገጣጠሚያ ህመምነት የሚታወቀው በልማድ መገጣጠሚያ ህመም ይሰኛል። ምናልባትም በተሻለ አማርኛ የአንጓ ብግነት በመባል የሚታወቀውን የህመም አይነት አርትራይተስ በተመለከተ ከአድማጫችን የደረሰን ጥያቄ ነው መነሻው። እስኪ በቅድሚያ ይህ የመገጣጠሚያ ህመም የአንጓ ብግነት የተባለ የህመም አይነት ምንድን ነው? ምን ሲፈጠር ነው አንድ ሰው ለዚህ ምም ተጋለጠ የምንለው? ብዙ ጊዜ የመገጣጠሚያ ወይም በእንግሊዝኛው ጆይንት የሚባለው ችግሮች በሁለት ሊከፈሉ ይችላሉ። ሌሎችም ይኖራሉ፣ ግን በሁለት ብናስቀምጣቸው ነገሩን ለመመልከት ይቀለናል። ሁልጊዜ መገጣጠሚያ ላይ ካርትሌጅ የሚባል በአጥንትና በአጥንት መካከል እንደ ድልዳል ሆኖ የሚያገለግል አለ። ያ ብዙ ጊዜ በጊዜ ሂደት እድሜ እየገፋን በሄደ ቁጥር ያ ካርትሌጅ ልጅ እየመነመነና እየሳሳ በሚሄድበት ጊዜ በአጥንትና በአጥንት መካከል ድልዳል የሚሆነው ነገር ይጠፋል። በዚህ ጊዜ እንቅስቃሴ በሚደረግበት ጊዜ አጥንት በአጥንት መፈጋፈግ ይጀምራል። ያ እንግዲህ በእንግሊዝኛው ኦስቲዮአርትራይት የሚባለው ነው። ሌላው ደግሞ እዛው አካባቢ ኢንፍላሜሽን ወይንም ቁስለትን የሚያመጡ ችግሮች አሉ። ይህ በመጋጠሚያ ላይ የተወሰነ ሳይሆን አጠቃላይ የጤና ሁኔታንም ሊነካ ይችላል። በዛ ሁኔታ በሚፈጠርበት ጊዜ መገጣጠሚያ ላይ እብጠት፣ እንቅስቃሴ መቀነስ በእንግሊዝኛው ስቲፍነስ የሚባለው ነገሮች ይከሰታሉ። ይህንን ለማብራራት የሞከርኩት ሕክምናው ላይ ልዩነት ስለሚያመጣ ነው። የመጀመሪያው ስትራክቸራል ወይም ወይንም የአፈጣጠሩ ሁኔታ በጊዜ ሂደት የተጎዳ ስለሆነ ያንን መመለስ የሚችል መድኃኒት የለም። ብዙ ጊዜ ከዛ የሚነሳውን ህመም ለመቋቋምና ሂደቱን ዝግ ለማድረግ ነው። ሌላው ግን ብዙ ሊደረግ ይችላል። መልካም። የህመሙን ምንነት ዋና ዋናውን አይነቶችና መንስኤውን ጨምረው አስረድተውናል ዶክተር ሞገስ። በዋናነት ጎልቶ የሚታየውን ቀደም ብለው የጠቀሱትን ሩመቶይድ አርትራይተስ የሚባለውን እና ይህን በጣም የተለየ ትኩረት የሚሰጠውን የአንጓ ብግነት አይነት እንመልከት። ከሰውነት የበሽታ መከላከል ስርዓት ጋር ተያይዞ የሚነሳበት ሁኔታም አለና ምንድን ነው ጠባዩ? ምን አይነት ሁኔታዎች ናቸው ይህን የሚፈጥሩት? እስኪ ደግሞ ስለ እሱ ያስረዱን ሩመቶይድ አርትራይት በእንግሊዝኛው ቃል ኦቶ ኢሚዩን ይባላል። ሰውነታችንን ከባክቴሪያም ሆነ ከተለያየ በሽታ የሚከላከሉልን የሰውነት ክፍላል እና እነሱ አንዳንድ ጊዜ ራሱን ባለቤቱን እንደ ጠላት ሲመለከቱት እና ራሱን ማጥቃት ይጀምራሉ። ያም በሚሆን በጊዜ የኦቶ ኢሚዩን የሚባሉት በሽታዎች ይከሰታሉ። ለምን ግለሰቡ ያ ሁኔታ እንደሚከሰትበት የታወቀ ነገር የለም። አንዳንዶቹ ኤታፕ ነው በዛ ሰውዬ ሰውነት ውስጥ እነዛ ሁኔታዎች አሉ አመቺ ሁኔታዎችን እየጠበቀ ነው እንጂ ያ ሁኔታ አለ ብለው የሚያስተምሩ አሉ እና ያ ሁኔታ በሚፈጠርበት ጊዜ በሰውነታችን ውስጥ ቁስለትን ያመጣል በእንግሊዝኛ ኢንፍላሜሽን የሚባለው ያ ደግሞ በወቅቱ ካልተገታ ከባድ ሁኔታዎችን ያስከትላል ወደዚህ ከመምጣቴ በፊት ኢትዮጵያ ሁኜ በሰራሁበት ዘመን እንደዚሁ በሱ ሁኔታ ያሉ ሰዎች ሰዎች አጋጥሞኝ አቃለሁኝ እና በዛ ሁኔታ እንደዚሁ የመጋጠሚያው ማበጥ ብቻ ሳይሆን ከፍተኛ ህመምን ስለሚያስከትል ትልልቅ ሰዎች እንደ ህፃን ሲያለቅሱ ያየሁበት ጊዜ አለ። በጣም ያማል፣ ከፍተኛ ህመም አለው። ብዙ ጊዜ አንደኛው መለኪያው፣ ማወቂያው ሰዎቹ ጠዋት በሚነሱበት ጊዜ ካልጋ በሚወርዱበት ጊዜ ተነስተው ወደ አውዲህ ለመንቀሳቀስ ሰው መጋጠሚያዎቻቸው ያስቸግሯቸዋል የሻይ ኩባያቸውንም ሆነ ቡና ስኒያቸውን ለማያዝ በሚሞክሩበት ጊዜ ጣቶቻቸው እንደ ልብ አይታዘዟቸውም። ይሄ ሁኔታ ለአርባ አምስት ደቂቃ ለአንድ ሰዓት ከዛም በላይ ጊዜ ሊቆይ ይችላል። ያም የሚሆንበት በመጋጠሚያዎቹ ውስጥ እብጠት ስለሚኖር ያ ኢንፍላሜሽን ያል ነው። በዛ ምክንያት የመጋጠሚያዎቹ እንቅስቃሴዎች የተገደቡ ይሆናሉ። ስለዚህ ያ ሁኔታ ብዙ ጊዜ ብዙ ጊዜ ጠዋት ላይ ጎልቶ የሚታየው ሰዎቹ ካረፉ በኋላ ከረጅም ረፍት በኋላ ማለትም ተኝተው ሲነሱ ያ ሁኔታ ይታያል። ያኛው ግን ቀደም ብለን የጠቀስነው ብዙ ጊዜ የድልዳሉ ወይም የኩሽኑ መጎዳት ስለሆነ ብዙ ጊዜ እንቅስቃሴ ባደረጉ ቁጥር ያ ሕመሙ ይከሰታል። እንደዛኛው የከፋ አይሆንም ግን እንደዛ አይነት ስሜት ይፈጠራል። ይህ አንዱ ራሱ መለያው ይሆናል ማለት ነው። መልካም። ቅድም ሁለት አይነት አስተሳሰቦችን አስረድተውናል። ይሄ ሰውነት ራሱ ተቆጥቶ የሚፈጥራቸው ለአድማጮች እንደው ግልጽ ለማድረግ ኦቶ ኢሚዩን ማለት ሰውነት ራሱ ጠላት እንደመጣበት አድርጎ የሚፈጥረው ነገር ነው። ምንድን ነው ኦቶ ኢሚዩን ማለት? ኦቶ ኢሚዩን ማለት እንግዲህ ኦቶ ማለት በእንግሊዝኛው ቃል ሰልፍ ማለት ነው፣ የግል ማለት ነው። ኢሚዩን ማለት መከላከያ ነው። እንግዲህ በነጭ የደም ሴሎች አካባቢ ያንን ሁኔታ የሚሰሩ አሉ። የሰውነታችን ጠባቂዎች ናቸው። ከውጭ ጠላት ማለትም ከባክቴሪያ ከተለያየ ሁኔታ ሰውነታችንን የሚጠብቁ ናቸው። አንዳንድ ጊዜ ያ ሁኔታ ያንን በማድረግ ፋንታ ልክ ሰው ያሳደገው ውሻ መልሶ ባለቤቱን እንደሚነክስ፣ ያ ሁኔታ ግለሰቡን ራሱን መልሶ ማጥቃት ይጀምራል። በዛ ሁኔታ እንደዚህ አይነት ጉዳቶች መከሰት ይጀምራሉ። በተለይ በመጋጠሚያ አካባቢ እንደ ሩሞቶይድ አርትራይትን የተመለከትን እንደሆነ እብጠት፣ ህመም፣ አንዳንድ ጊዜ ከላይ ያለው ቆዳ ሙቀት ይኖረዋል። አንዳንድ ጊዜ ምቅላት ይኖረዋል። ያ እንግዲህ ኢንፍላሜሽን የሚባለው ነገር መለያችን መታዮች ናቸው። ያ ሁኔታ እንግዲህ እየቀጠለ ይሄዳል። አንዳንድ ጊዜ የሰዎችን ትንሽ ሊያሳስታቸው የሚችል ለምሳሌ እንዳልኩት ጠዋት ህመሙ የከፋ ይሆንና ቀኑ እየገፋ ሲሄድ ህመማቸው ትንሽ እየቀለላቸው ይሄዳል። በሽታው ሄደ ማለት አይደለም። በሚቀጥለው ቀን እንደገና ተመልሶ ያው ስሜት ይመጣል። ስለዚህ ለዚህ ህኔን ሁኔታ ለረጅም ጊዜ ከመግፋቱ በፊት ህክምናን ባለሙያዎችን ማነጋገር፣ ህክምና እርዳታን መፈለግ ትልቅ ጠቀሜታ አለው። መልካም ዶክተር ሞገስ ይሄ ባዕድ ወይም ጎጂ አካል በሌለበት ሰውነት ጠላት ወይም መራሪ እንደመጣ አድርጎ ቆጥሮ የራሱን ሰውነት የሚጎዳበት ሁኔታ በጥሩ ምሳሌ እንደገለጹት ያሳደጉት ውሻ መልሶ እንደ መንከስ፣ ለመከላከል ለመርዳት የተሰናዳው መልሶ በራስ ላይ እንደሚዘምት አይነት ምሳሌ ያለበት ጎላ ብሎ የሚታየውን አስረድተውናል። ከተፈጥሮ የሚወረስ የአካባቢ ሁኔታም እንዲሁ አስተዋጽኦ ይኖረዋል የሚል አስተሳሰብ አለ። በዚህስ ረገድ በመንስኤነት የሚፈረጀው በእርግጥ ተጨባጭነት አለው? አዎ፣ እንግዲህ እንዳልኩት ምንም እንኳን በበሽታ መልክ እስኪከሰት ድረስ በግለሰቡ ውስጣዊ ሁኔታ ውስጥ ሲሽከረከር የቆየ ሁኔታ ቢሆንም አንዳንድ ሁኔታዎች ይበልጥ ሊያጎሉት ይችላሉ። ለምሳሌ አይደንቲካል ትዊንስ የሚባሉ በመልካቸውም በጸባያቸውም የሚመሳሰሉ መንታዎች አሉበት አንደኛው ያ በሽታ ካለበት ወንድምየው ወይም እህትዮዋ ህትማማቾችም ከሆኑ በዛ በሽታ ለመጠቃት ያላቸው ድል ከሌላው አጠቃላይ ሕዝቡ ሁኔታ ስታይ ከፍ ያለ ነው። አንደኛ እሱ ነው። ሁለተኛ አንዳንድ የስራ ሁኔታዎች በተለይ አንዳንድ የኬሚካል ሁኔታዎችም ለበዛ አይነት ሁኔታ ያጋልጣሉ። አንዳንድ ጊዜ ሰውነታችን ውስጥ በስትረስ ውስጥ በሚገባበት ጊዜ ለምሳሌ ከፍተኛ ሰርጀሪ በሚደረግበት ጊዜ አንዳንድ ሰዎች ደግሞ የሚወዱት ሰው ተለይቷቸው መሪር ሐዘን በሚኖራቸው ጊዜ ሰውነታቸው ሾክ ውስጥ ስለሚገባ ያ ሁኔታ ደግሞ ለእንደዚህ አይነቱ ያጋልጥ ይችላል። ግን ያ ሁኔታውን ልክ ክብሪት ጭረ እሳት እንደምታቀራጥለው ለዛ ፖይንት ላይ ያን ትሪገር ለማድረግ እንጂ የሰዎቹ ውስጣዊ አፈጣጠራቸው ለዛ ዲስፖ የሚያጋልጣቸው ሲሆን ብቻ ነው። ሁሉም ሰው በዛ ሁኔታ በሚያስወደግ ጊዜ ሁሉም ሩማቶይድ አርትራይት ይዘዋል ማለትም አይደለም። መልካም። ዶክተር ሞገስ በህክምና ቋንቋ ሩመቶይድ አርትራይተስ፣ እንዲሁም በአጠቃላይም የመገጣጠሚያ ህመም፣ የአንጓ በግነት በመባል የሚታወቀውን የህመም ሁኔታ አስመልክቶ መንስኤና ሌሎች ጠባዮቹን የተመለከተ ቀዳሚ ክፍል ውይይትን ያደረግ ነው። በመጪው ሳምንት ይበልጡን በህክምና አማራጮቹ ላይ ያተኮረ ዝግጅት ይኖረናል። ለዛሬው ለጊዜው አመሰግናለሁ። እግዜር ይስጥልኝ። ክቡራና ክቡራት አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ 1 አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቀቀ። በሶስት ሰዓቱ መደበኛ ፕሮግራም በ19 በ22ና በ25 ሜትር ባንድ ላይ እንመለሳለን። ለአሁኑ የምሰናበታችሁ አስተናጋጃችሁ አዲሱ አበበ ነኝ። ፕሮግራሙን ስትመራልን የቆየችው ጽዮን ግርማ ሁላችንም ከዚህ ከስቱዲዮ ሰላም ደህና እምሹ እንላለን።